The Voice of America. VOA. <laughs> e this morning, I spoke with, and Vice President Biden spoke with Mayor Joe Riley and other leaders of Charleston to express our deep sorrow over the senseless murders that took place last night. ምክትል ፕሬዚዳንት ባይደንም ከከንቲባ ጆ ራይሊና ከሌሎች የቻርልስተን መሪዎች ጋር ተነጋግረናል። ትላንት ማታ ስለደረሰው ትርጉም አልባ ግድያ ጥልቅ ሐዘናችንንም ገልጸናል ነው ያሉት የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ናቸው። በትላንትናው ዕለት በደቡብ ካሮላይናዋ የቻርልስተን ከተማ በሚገኝ ረዘም ያለ ዕድሜ ያለው የጥቁር አሜሪካውያን ታሪካዊ ቤተ ክርስቲያን በጸሎት ስነ ስርዓት ላይ የነበሩ ዘጠኝ ሰዎች የተገደሉበትን አስመልክቶ የተናገሩት የተወሰደ ነው። በምዕራብ ትግራይ የአረና መድረክ አመራር አባል የነበሩ አቶ ታደሰ አብርሃ ባለፈው ማክሰኞ ማታ ማንነታቸው ለጊዜው ባልታወቁ ሰዎች ተገድለዋል። የሆነውም ከትናንት በስቲያ እንግዲህ ቤቱ እያለ አንገቱ ታንቆ ሰዎች መጥተው አንቀውት ሞቶ ተገኝቷል። እንግዲህ ሞቷል። የአረና መድረክ አመራር አባል አቶ ገብሩ አስራት ናቸው። ዝርዝሩን በዕለቱ አብሮ ይዘናል። ለምሽቱ ካሉን ዜናዎች መካከል ደግሞ ሶማሊያ ውስጥ ሽብርተኛው ቡድን አልሸባብ ረመዳን ጾም በተጀመረበት የመጀመሪያው ቀን በዛሬ ዕለት ሁለት ጥቃቶችን አድርሶ 13 ሰዎች ገደለ የሚለው አንዱ ነው። ሌሎች ልዩ ልዩ ቅንብሮችና የስልክ አስተያየቶቻችሁን አክለን የሐሙስ ሰኔ 11 2007 ተረኛ አስተናጋጆች አሉላ ከበደና ቆንጂት ታየነን ከፕሮዲሰራችን ከቴሊ ላይንባክና ከስርጭት መሐንዲሱ ከኦድሬስ ሬግስ ጋር አብረናችሁ እናመሻለን። እስከ አራት ሰዓት ማለት ነው። በቅድሚያ ግን የዕለቱን የዓለም ዜናዎች እናሰማለን። መልካም ምሽት። በሰሜን ምስራቅ የዩናይትድ ስቴትስ ክፍለ ግዛት በሆነችው በደቡብ ካሮላይና ቻርልስተን ከተማ በሚገኝ ቤተ ክርስቲያን ውስጥ ትናንት ማታ አንድ ታጣቂ በከፈተው ተኩስ ዘጠኝ ሰዎች ሲሞቱ ሌሎች ሰባት ቆስለዋል። የዩናይትድ ስቴትስ የፍትህ ሚኒስቴር ግድያ ላይ በግድያው ዙሪያ የፌዴራል የጥላቻ ምርመራ ወንጀል ዶሴ መክፈቱን አስታውቋል። የቪኦኤ ዘጋቢ ሪቻርድ ግሪን የዘገበውን አዲሱ አበበ ያቀርባል። ታሪካዊ በሆነው የአፍሪቃ አሜሪካውያን ቤተ ክርስቲያን ውስጥ ምዕመናን ጸሎት ላይ ያሉ ተኩስ የከፈተው ወጣት ቁጥጥር ስር ውሏል። የዩናይትድ ስቴትስ ዋና አቃቢ ሕግ ሎሬታ ሊንች የ21 ዓመቱን ወጣት ዲለን ስቶርም ሩፍን ለመያዝ የተያዘው አሰሳ ማክተሙንም ከጥቂት ሰዓታት በፊት ተናግረዋል። የዩናይትድ ስቴትስ ፍትሕ መስሪያ ቤት የጅምላ ግድያው ላይ የፌዴራል ጥላቻ ወንጀል ምርመራም ከፍቷል። የቻርልስተን ከተማ ፖሊስ ኃላፊ ግሬግ ሞለን ለጋዜጠኞች እንደተናገሩት ነጭ የሆነው ሩፍ ሳምንታዊ የጸሎት ሥነ ሥርዓት የሚካሄድበት ኢማኑኤል አፍሪካን ሜቶዲስ ኤፒስኮፓል ቤተ ክርስቲያን ውስጥ ገብቶ ጸሎት ያደርጉ የነበሩ ሰዎች ላይ ነው ተኩስ የከፈተው። በግድያው ዘጠኝ ሰዎች ሲሞቱ ሰባት ሌሎች ከባድ የመቁሰል አደጋ ደርሶባቸዋል። የከተማዋ ከንቲባ ጆሴፍ ራይሊ ግድያው በቃላት ሊገለጥ የማይችል ልብ የሚሰብር ነው ብለዋል። አንድ ሰው ጸሎት የሚካሄድ ቤት ቤተ ክርስቲያን ውስጥ ሰተት ብሎ ገብቶ ምዕመናኑን የሚፈጅበት ብቸኛው ምክንያት ጥላቻ ነው። እጅግ አሳዛኝና አሳፋሪ ወንጀልም ነው። ያ ሰው እጁ ተይዞ በፍጥነት ለፍርድ ይቀርባል። ከተገደሉት መካከል የቤተ ክርስቲያኒቱ ቄስ ክሌመንት ፒክን አንዱ ሲሆኑ በደቡብ ካሮላይና ክፍለ አገር የሴኔቱ ሕግ አውጪ ምክር ቤት አባልም ነበሩ። ሶማሊያ ውስጥ ሽብርተኛው ቡድን አልሸባብ የሮመዳን ጾም በተጀመረበት በዛሬው እለት ባደረሳቸው ሁለት ጥቃቶች ቢያንስ አስራ አራት ሰዎችን መግደሉ ተነግሯል። በመጀመሪያው ጥቃት የአልሸባብ ታጣቂዎች ጌዶ ክፍለ ሀገር ጌዴ ወይን የምትባል ከተማ የሚገኝ የጦር ሰፈር ላይ ሊነጋጋ ሲል ባደረሱት ጥቃት ስድስት የመንግስት ወታደሮችን ጨምሮ አስር ሰዎች እንደገደሉ ተነግሯል። የጌዶ አገረ ገዢ አብድል ከሊልም የመንግስት ወታደሮቹን መገደል አረጋግጠዋል። ቢያንስ አራት የአልሸባብ አባላትም ተገድለዋል ነው ያሉት። የከተማዋ ነዋሪዎች በበኩላቸው የተገደሉት ወታደሮች አስራ ስድስት ናቸው ሲሉ መንግስት ይህንን አስተባብሏል። የሶማሊያ የሶማሊያ መንግስት የጦር ሰራዊት አዛዦች በአልሸባብ ላይ ለሚከፈት አዲስ ጥቃት ወታደሮችን ባለፉት ጥቂት ቀናት ወደዚህ ጦር ሰፈር ወስደው እያሰፈሩ እንደነበረም ተሰምቷል። ሽብርተኛው ቡድን ለዛሬው ጥቃት ኃላፊነቱን ወስዶ አስራ ስድስት ወታደሮች ገድያለሁ ማለቱ ተጠቅሷል። በማዕከላዊ ሶማሊያ ደግሞ አንድ የፖለቲካ ስብሰባ ይካሄድበት የነበረ አዳራሽ ታጣቂዎቹ ወረው ጥቃት ሊያደርሱ ሞክረው መገደላቸው ተነግረዋል። አዳዶ በምትባል ከተማ በስብሰባው አዳራሽ ፊት ለፊት አጥፍቶ ጠፊ ያፈነዳው መኪና ላይ የተጠመደ ቦምብ እሱኑ አጥቂውን ብቻ ገሏል ነው የተባለው። ሶስቱን ጉባኤው አዳራሽ ሊገቡ የሞከሩ አጥቂዎች በስፍራው ጥበቃ ላይ የነበሩ ኢትዮጵያውያን የአፍሪካ ህብረት ወታደሮች እንደገደሏቸውም ዜናው አስታውቋል። የሶማሊያ የጸጥታ ባለስልጣናት አልሸባብ በዚህ በረመዳን የጾም ወር ጥቃቱን ያባብሳል ብለው እንደሚጠብቁ ተናግረዋል። ይህ በዚህ እንዳለ የኬንያው ፕሬዚደንት ኡሁሩ ኬንያታ ከጸጥታ ባለስልጣኖቻቸው ጋር ስብሰባ አድርገው በረመዳን ጾም ወር ውስጥ የጸጥታ ጥበቃው እንዴት እንደሚሆን አደረጃጀቱ ላይ መወያየታቸው ተሰምቷል። በዚህ ሳምንት በዋና ከተማዋ በደረሱ አጥፍቶ ተጠፊ የቦምብ ጥቃቶች ቢያንስ 33 ሰዎች የተገደሉባት ቻድ በአጸፋው በአጎራባች ናይጄሪያ በቦኮ ሀራም ተዋጊዎች ላይ የአየር ጥቃት አካሄዳለች። የአየር ጥቃቶቹ ኢላማ ያደረጉት ስድስት የነውጠኛው ቦምብ ካምፖች ሰፊ መሆኑንና በሰውና በንብረት ላይ መጠነ ሰፊ ጉዳት ማድረሱን የቻድ ጦር ሰራዊት በሰጠው መግለጫ አስታውቋል። ጥቃቶቹ የትኛው ቦታ እንደተካሄዱ ግን በዝርዝር አልተነገረም። ሰኞ እለት ቻድ ዋና ከተማ እንጃሜና በሚገኙ የፖሊስ ሰራዊት ዋና ጽህፈት ቤትና የፖሊስ አካዳሚ ላይ የደረሰው ከሞቱት ሰዎች በተጨማሪ ከአንድ መቶ የሚበልጡ ሰዎችን አቁስሏል። የቻድ ጠቅላይ ሚኒስትር ካልዙቤ ፓሂሚ ጥቃቶቹን ተከትሎ መንግስት በአገሪቱ ሙስሊም ሴቶች የሚለብሱትን ቡርቃ መልበስም ሆነ መሸጥ አግዷል። አድማጮች ዜናው የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዓለም ሕዝብ የአየር ግለትን በመዋጋት በምድር ላይ የተፈጥሮ አካባቢ ጥፋት እንዳይደርስ ይከላከል ሲሉ የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ተማጽኖ አቅርበዋል። ብፁዕነታቸው በታሪካዊ ደብዳቤያቸው ላይ የአየር ንብረት ለውጥ በአብዛኛው መንስኤው የሰው ልጆች ተግባር ነው ብለው የሚያምኑትን የሳይንስ ጠቢባን ድምዳሜ ደግፈው ሲያበቁ ይህ ምዕተ ዓመት በተፈጥሮዊ ስርዓቶች ላይ ካሁን ቀደም ያልታየ ውድመት ሊያደርስ ይችላል ብለዋል አቡኑ። ዛሬ ይፋ በሆነው ባለ 191 ገጹ ደብዳቤያቸው የዓለም እጅግ ከበርቴ ሀገሮች ድሆቹን እየበዘበዙ ምድራችንን ግዙፍ የቆሻሻ ክምር አስመስለዋታል። ይህ ብልሹ የምጣኔ ሀብት ባህል መክተም ይኖርበታል ብለዋል። የአየር ግለትን ወይም ደግሞ ቢያንስ ሰው ሰራሽ የሆኑትን መንስኤዎቹን ለመታ መታገል የሰው ዘር አኗኗሩን አመራረቱንና አጠቃቀሙን መቀየር እንዳለበት መገንዘብ አለበትም ብለዋል አቡኑ። የአባ ፍራንሲስን ደብዳቤ በዓለም ዙሪያ ለተፈጥሮ አካባቢ መጠበቅ የሚሟገቱ ያደነቁላቸው ሲሆን በዚህ በዩናይትድ ስቴትስ ወግ አጥባቂ ሪፑብሊካን ፕሬዝደንታዊ እጩዎች ደግሞ እንደነቀፉት ታውቋል። ለአራት ዓመታት ለዘለቀው የሶሪያው ጦርነት ፖለቲካዊ መፍትሄ እንዲገኝ መግፋት የሚችሉት አገሮች ለሰላም ከመስራት ይልቅ ጦርነቱን በማቀጣጠል ላይ ባሉበት በአሁኑ ወቅት አገሪቱ በከፋ መተላለቅ ላይ ትገኛለች ሲሉ የተባበሩት መንግስታት ድርጅት የሶሪያ መርማሪ ኮሚሽን ኃላፊ ያስገነዘቡ ፓውሎ ሄንድሮ ፓውሎ ፒንሄሮ ዛሬ ዘ ጋርዲያን ጋዜጣ ላይ ባወጡት አስተያየት አራት ሚሊዮን ህዝብ አገር ጥሮ ተሰደዋል። ሌሎች ሰባት ነጥብ ስድስት ሚሊዮን በአገር ውስጥ ከመኖሪያቸው ተፈናቅለዋል። ትምህርት ቤቶችና ሆስፒታሎች በተፋላሚ ወገኖች ወድመዋል ብለዋል። እንደ አውሮፓውያን የዘመን አቆጣጠር በ2014 አንድ በፕሬዚዳንት ባሻር አልአሳድ ላይ በተነሳ ሰላማዊ ተቃውሞ የጀመረው ሁናቴ በአሁን ጊዜ ሽምቅ ተዋጊዎች፣ የመንግስት ኃይሎችና የእስልምና መንግስት ቡድን ተዋጊዎች በሚፋለሙበት ጦርነት በውጊያው ከ220 የሚበልጥ ህዝብ አልቋል። አሁንም ለዓለም ሀዘንን በመግለጽ እየሰጠ ያለው ምላሽ ሰላም ለማውጣት ግን የሚፈይደው ነገር የለም ነው ያሉት። በመጨረሻም የተባበሩት መንግስታት የስደተኞች ጉዳይ ከፍተኛው ኮሚሽን ባወጣው ዓመታዊ ሪፖርት መሰረት ዓለም በአሁኑ ወቅት እጅግ በከፋ የስደተኞች ቀውስ ውስጥ የምትገኝ ሲሆን የሚሰጠው እርዳታ ግን በአሳዛኝ ደረጃ አሳዛኝ ነው ብሏል። ሰብአዊ ቡድኖች ደግሞ በቀውሱ ላይ የሚወያይ ዓለም አቀፍ የመሪዎች ጉባኤ እንዲጠራ ጠይቀዋል። በዚህ ጉዳይ ላይ በመጽሄት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይኖረናል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂት ታየ ነን። በሰአቱ የዓለም ዜና የጀመረው የሐሙስ ምሽት ስርጭታችን የተለያዩ ለትንታኔ የመረጥናቸውን ዘገባዎችና ልዩ ልዩ ቅንብሮችን ያስከትላል። በቅድሚያ የዕለቱ አብይ ርዕስ በምዕራብ ትግራይ የማይ ካድራ ከተማ የአረና መድረክ የድርጅት ክፍል ኃላፊ የነበሩት አቶ ታደሰ አብርሃ ማክሰኞ ማታ ማንነታቸው ባልታወቁ ሶስት ሰዎች አንገታቸው ታንቆ መገደላቸውን የተቃዋሚ ፓርቲ አስታወቀ። የቀብር ስነ ስርዓታቸውም ትናንት ረቡዕ ተፈጽመዋል ብለዋል። በግንቦት ወር በተካሄደው ምርጫ የአረና መድረክ የምርጫ ዘመቻን ሲያስተባብሩ የቆዩትና የመሩት የ48 ዓመቱ አቶ ታደሰ ከዚህ ቀደም በተለያዩ የገዢው ፓርቲ የድርጅት መሪዎችና የጸጥታ ኃላፊዎች ማስፈራራት ይደርስባቸው እንደነበር አስታውቀው ነበር። የማክሰኞውን ግድያ አስመልክቶ የትግራይ ክልል ባለስልጣናት ምላሽ እንዲሰጡን ያደረግነው ሙከራ አልተሳካም። ባልደረባችን ሄኖክ ሰማ ግዜር የአረና መድረክ መሪ አቶ ገብሩ አስራትን ማምሻው ላይ አነጋግረዋል። አቶ ታደሰ አብርሃ ራያ በምዕራብ ትግራይ የድርጅት ጉዳይ ኃላፊ ሆኖ ሰራ ነበር። በመጫው ጊዜም ጥሩ ተንቀሳቅሶ ነበር። ግን በመጫው ማግስት ብዙ ማስጠንቀቂያዎች መጥተውታል። መጀመሪያ አስበህ ቁጭ በል፣ ዝም በል የሚል ነገር ተነገረው። አልቀበልም አለ። በቅርቡ ደግሞ ይሄን ካላደረግ ህይወትን እናጠፋለን የሚል ማስጠንቀቂያ እንደተሰጠው እዛ ላሉት የድርጅቱ ተወካይ አስታውቋል። እና የሆነውም ከትናንት በስቲያ እንግዲህ ቤቱ እያለ አንገቱ ታንቆ ሰዎች መጥተው አንቀውት ሞቶ ተገኝተዋል። እንግዲህ ሞቷል። እነማን ናቸው ይህንን ጥቃት የፈጸሙት? ምን ያህል ሰዎች ናቸው? እስኪ እንዴት ነው ይህን መረጃ ያወቃችሁት? እንግዲህ የሆነው እሱ ተከራይቶ ነው ሲኖረው የነበረው። እንግዲህ ያከራየው ሰው ይህን ያውቅ ይሆናል። ሶስት ሰዎች መጥተው ጎረረው አንቀው እንደ አፈኑት ይናገራል። ይህም የሆነው ከምሽቱ ሶስት ሰዓት ነው ብሎ ነግሯል። ከዛ በኋላ ህይወቱ ሊያልፍ በተቃረበበት ጊዜ ለዛ በአካባቢው የአረና ተወካይ ሆኖ ለሚያስተባብረው ቤት ወስደው እዛ ነው ያሳዩት። ግን እነዚህ በሚስጢር መጥተው ህይወቱን እንዳጠፉት ነው ያወቅ ነው። የቀብር ስነስርዓታቸው የአቶ ታደሰ አብርሃ። እንግዲህ የአርባ ስምንት ዓመት ጎልማሳ እንደሆኑ ነው የደረሰ መረጃ የሚጠቁመው። በትናንትና ሁለት ሰኔ አስር ቀን እንደ ተፈጸመ ነው ይሄን ያረጋግጡልናል? አዎ አዎ፣ በትክክል ትናንትና ከሰዓት በኋላ የቀብራቸው ስነ ስርዓት ተጠናቋል። ይሄ በተናጠል የሆነ ነው። እንዴትስ እንደሆነ ታውቃላችሁ ወይስ በአባላቶቻችሁ ላይ የሚደርሱ ሌሎች አይነት ማዋከብና ማሰቃየት ተግባራት አሉ? እንግዲህ እኔ ከአሁን በፊትም እንደገለጽኩት ዘንድሮ ምርጫ ነበር የሚባል ነገር የለም። ከጅምሩ ሂደቱ አጠቃላይ የወከባ የማስፈራራት የማስደንገጥ ተወዳዳሪዎችና አባላት ብቻ ሳይሆን ህዝቡንም ጭምር የማስደንገጥ ሂደት ነው የነበረው። ምንም በሌለበት ምርጫው በሰላማዊ መጠናቀቅ አለበት፣ በሰላም መጠናቀቅ አለበት እየተባለ አገር እንዲሁ ትፈርስ እንደሚመስል ተደርጎ ሲቀሰቀስ የነበረው ህዝቡንና ተወዳዳሪዎችን ለማስፈራራት ነበር። ነገር ግን ከማስፈራራት አልፎ በተለይ በአባሎቻችን እና በደጋፊዎቻችን ላይ ከፍተኛ ጥቃት ደርሷል። በአጽቤ የደረሰው የሰዎች መመታት፣ መዋከብ እስካሁን ድረስ ቁስላቸው ያልሻረ ሰዎች አሉ። እነዚህ ከሞት ተርፈዋል። ሰባት ሰዎች ተደብደዋል። ሶስቱም በተለይ ከሞት የተረፉ ናቸው። በሌሎች አካባቢዎችም እንዲሁ የተደበደቡ የቆሰሉ አሉ። በሐውዜንም ተወዳዳሪያችን አቶ ፍሳ እንዲሁ ሰውነቱ በሙሉ ተደብድቦ ነው ያገኘ ነው ጥለወታል ደብድበው ጥለውታል። እሱም እንደሞተ ነው የሚታየው አል ህይወት አላለፈም እንጂ እስካሁን ድረስ ከምርጫው በኋላም ቢሆን በአባሎቻችን ላይ የሚደረገው ወከባ እንዳለ ነው እና ይሄ እንግዲህ ዝም ብሎ የተናጠል ጉዳይ ሳይሆን በአጠቃላይ ተቃዋሚዎችን ጸጥ ለማሰኘት ተቃዋሚዎችን ለማስፈራራት፣ ለማስደንገጥ የተደረገና ጸጥ ብላችሁ ተገዙ፣ ጸጥ ብላችሁ ኑሮ የሚል መልእክት ለማስተላለፍ ህዝቡን ጭምር ለማስደንገጥ እየተደረገ ያለ አጠቃላይ እንቅስቃሴ መስሎ ይሰማኛል አቶ ገብሮ አስቀድመው የገለጹት እንግዲህ በትግራይ ክልል ያለውን ሁኔታ ነው የአረና የመድረክም አባል ስለሆነ እርሶም ደግሞ በመድረክ አመራር አባልነት ስላሉ በሌሎች አካባቢዎች ያለው ሁኔታስ ምን ይመስላል በኦሮሚያ በደቡብ ህዝቦች በአማራ ክልል እንዲሁም በሌሎችም ሁኔታው ተመሳሳይ ነው እንግዲህ መድረክ ከአሁን በፊት በሰጠው መግለጫ ከስድስት መቶ በላይ አባሎችና ደጋፊዎቹ እስር ላይ እንደነበሩ ገልጿል። ምናልባት አንዳንዶች ተፈተው ሊሆን ይችላሉ፣ ግን እንቅስቃሴው እንደቀጠለ ነው። ከስራ የሚባረሩ፣ የሚታሰሩ፣ የሚሰደዱ በርካታዎች ናቸው እና ነገሩ ኢህአደግ ምርጫውን እስካሁን ድረስ ያለውን መቶ በመቶ አሸንፌያለሁ ባለበት ሁኔታም ቢሆን የተረጋጋ መስሎ አይሰማኝም። ተቃዋሚዎችን በማሳደድ በማዋከብ ላይ ነው ያለው። ስለዚህ ተመሳሳይ ነው። ትናንትም ዜናው ሰምተናል እንግዲህ በደብረ ማርቆስ የሆነው ሰምተናል። የሰብት አልፏል የሰማያዊ ፓርቲ እና መመሪያው ከአንድ ከአንድ ወንዝ ስለሚቀዳ በሁሉም አካባቢ ያለ አካሄድ ይመስለኛል። አካሄዱ መጥፎ ነው። ከምርጫ ባሻገር መታየት ያለበት የሀገሪቱን ሁኔታ ጥያቄ ውስጥ የሚያስገባ ነው። በጣም ሕግ የጠፋበት ሕገ መንግስት የተጣሰበት ሁኔታ ነው ያለው ይህም ለገዢው ፓርቲም ቢሆን የሚበጀውን መስሎ አይታየኝም። በተለይ የትናንቱን ሲገልጹ የኢትዮጵያ መንግስት የመንግስት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት በደብረ ማርቆስ የቀረበውን ውንጀላ ሲያስተባብል ሰምተናል። እንዲያው በአጠቃላይ ምን አይነት መልእክት ነው መድረክ የሚያሳልፈው? በየትኞቹ ተቋማትስ ነው እንደዚህ አይነት ሁኔታዎች በሚፈጠሩ ጊዜ እንዲቆሙ ወይ ደግሞ ማጣራት እንዲደረግ ጥያቄ ልታቀርቡ የምትችሉባቸው አምዶች የትኞቹ ናቸው? እንግዲህ ችግሩ ይሄ ነው። በሀገራችን እንኳ አሁን ገዢው ፓርቲና መንግስት ለይቶ ማየት አስቸጋሪ የሆነበት ሁኔታ ነው ያለው። በምርጫው ሂደት የሚያየ ነው። አሁንም ያለው መንግስት በተናጠል የተደራጀ አይደለም። በካድሬዎች የሚታዘዝ መንግስት ነው ያለው። ሁሉም የመንግስት ተቋማት ካድሬው ያላቸው የሚፈጽሙ የሚያካሄዱ፣ እና አስተዳደሩ የአስተዳደር መዋቅር የጸጥታ መዋቅሩና የፓርቲ መዋቅሩ ወይ የካድሬው መዋቅር አንድ የሆነበትና አንዱ ላይ አቤት ብለህ በሌላው ምንም አይነት ምላሽ የማታገኝበት ሁኔታ ነው ያለው። እስካሁን ድረስ እኮ ሰዎቻችን የተደበደቡት እንኳ በሕግ ተጠያቂ የሆኑ ሰዎች የሉም። ዝም ብለው ተዳፍነ ነው የቀረው። ለነገሩ ባሉት መዋቅሮች አቤት ከማለት አልቦዘንም፣ አቤት እንላለን። ግን ደግሞ በአንድ የተማከለ የፓርቲ ጥርናፈህ የሚካሄድ መንግስትም ተቋምም እንዴት ተፈላጊው ፍትህ ይሰጥሃል ብለህ ትገምታለህ? ይሄ ነው ችግሩ ያለው። የአረና መድረክ መሪ አቶ ገብሮ አስራት ለሰጡን ማብራሪያ አመሰግናለሁ። እኔም አመሰግናለሁ። በማይካድራ የአረና ወኪል አቶ መሰለ ገብረ ሚካኤልና ለሟቹ ቤት ያከራዩት መርጌታ ዘላለም ግርማይ ለአሜሪካ ድምፅ ዛሬ እንደገለጡት አቶ ታደሰ በሰው እጅ ህይወታቸው አልፏል ብለዋል። አቶ መሰለ ገብረ ሚካኤል በተጨማሪም ግድያው ፖለቲካዊ ነው ብለው ተጠያቂውም ከገዢው ፓርቲ ውጪ ሌላ አካል የለም ይላሉ። የከተማው የፖሊስ ኮማንደር፣ ከንቲባ እንዲሁም የክልሉን ፖሊስ አግኝተን ለማነጋገር ያደረግነው ጥረት አልተሳካም። እንደደረሰን እናቀርባለን። የምሽቱን አብይ ርዕስ ነበር ያደመጥነው። ለመጽሔት ክፍለ ጊዜ ወደ ያዝናቸው ዘገባዎች ስናልፍ የተባበሩት መንግስታት ድርጅት የሰላም ጥበቃ ኃላፊ የደቡብ ሱዳን መሪዎች ተግባር እንዳበሳጫቸው በትናንትናው እለት ተናገሩ። በደቡብ ሱዳን ያለው የሰላም ጥበቃ ተልዕኮ የሲቪሎችን ደህንነት ለመጠበቅ የሚያስፈልገውን መሳሪያ እንዲጠቀም በተደጋጋሚ ቢጠየቅም ፕሬዚደንት ሳልቫኪርና መንግስታቸው ነፍገውታል ሲሉ አማረዋል። የአሜሪካ ድምጽ ሬዲዮ ዘጋቢ ማርግሬት በሽር ከድርጅቱ ጽህፈት ቤት የላከችውን ዘገባ አዳነች ፍሳይ ታቀርባለች። ሀርብ ላዱስ የደቡብ ሱዳን መንግስት ስለማይተባበር በሀገሪቱ ያሉት 12000 ወታደሮች፣ ፖሊሶችና ሲቪል ሰራተኞች ይገጥማቸዋል ስላሉት ችግር ለተባበሩት መንግስታት ድርጅት የጸጥታ ምክር ቤት በዝርዝር አቅርበዋል። እውነቱን ለመናገር ደቡብ ሱዳን የሲቪሎችን ደህንነት በመጠበቅ ረገድ አሁን ካለው በተሻለ መስራት ይገባናል ልንል የምንችልባት አገር ናት። አጥቂ ሄሊኮፕተሮች ያስፈልጉና ስንል ተነፈግን። ያልታጠቀ ድሮን ማለት ሰው አልባ አውሮፕላን ይሰጠን ብለን ስንጠይቅ ፕሬዚዳንት ሳልቫኪር ራሳቸው አምና ሦስት ጊዜ ከልክለውኛል። የሰላሙ ተልእኮ እንቅስቃሴ እንደታገደም ላውድስ ገልጸዋል። የደቡብ ሱዳን መንግስት የተልእኮውን ሰራተኞች የሚያስፈራራበትና የሚያዋክብበት አዲስ መንገድ እየተጠቀመ እንደሆነም አስረድተዋል። ጁባ አንዳንድ አንጋፋ ሰራተኞቻችን ወደ አገሪቱ እንዳይገቡ አግዳለች። ለምሳሌ ትናንት የሆነውን ነገር ብናይ ከአሁን ወዲያ ፎቶግራፍ የሚያነሱ የተባበሩ መንግስታት ድርጅት ሰራተኞች ሰላይ ተደርገው ይታያሉ የሚል ማስታወቂያ ወጥቷል። ይህ እንግዲህ በጣም የሚያሳስብ ጉዳይ ነው። ከቅርብ ጊዜያት ወዲህ ደቡብ ሱዳን ውስጥ እንዲቆዩ እንደማይፈለግ ከተነገራቸው አንጋፋ ሰራተኞች መካከል ቶቢ ላንዘር ይገኙባቸዋል። ላንዘር የሰላሙ ተልዕኮ ምክትል ኃላፊና የድርጅቱ የሰብአዊ ረድኤት አስተባባሪ ናቸው። በሀገሪቱ ስላሉ የኢኮኖሚና የሰብአዊ ሁኔታ በይፋ ይናገራሉ በሚል ነው መንግስት የከሰሳቸው። ደቡብ ሱዳን ውስጥ አራት ነጥብ ስድስት ሚሊዮን የሚሆን ህዝብ አስከፊ የምግብ እጥረት ተደቅኖበታል። ከሁለት ሚሊዮን በላይ የሚሆኑት ደግሞ ከመኖሪያቸው ተፈናቅለዋል። የተባበሩት መንግስታት ድርጅት አንድ መቶ ሺህ የሚሆኑ ሲቪሎችን ከአንድ ዓመት በላይ ለሆነ ጊዜ አስጠልሏል። በመጥፎ ሁኔታ በሚገኙት ቦታዎች የሲቪሎችን ደህንነት ለመጠበቅ ሲል የመንግስታቱ ድርጅት በግቢው ውስጥ በአስቸኳይ ሰፈሮችን መስርቶ አስፍሯቸዋል። ሲቪሎቹ የሚሸሹት በፕሬዚደንት ሳልቫኪር ና በተቀናቃኛቸው ሪያክ ማቻር መካከል ከአቻምና ታህሳስ ወር አንስቶ ሲካሄድ ከቆየው ግጭት ነው። ከዚያን ጊዜ አንስቶ በአስር ሺዎች የሚቆጠሩ ሰዎች አልቀዋል። ሁለቱ ተቀናቃኞች ባለፈው ዓመት ጥር ወር ላይ ተኩስ ለማቆም የተደረገውን ስምምነት እንዲያከብሩና የሽግግር መንግስት የመመስረት ስራ እንዲጀምሩ በዓለም አቀፍ ደረጃ ጥሪና ማስጠንቀቂያ ቢቀርብባቸውም የተገበሩት ነገር የለም። የተባበሩት መንግስታት ድርጅት ዋና ጸሐፊ ባለፈው መስከረም ወር የድርጅቱ አመታዊ ስብሰባ በተካሄደበት ወቅት በጎን ስለ ደቡብ ሱዳን በከፍተኛ ደረጃ ልዩ ስብሰባ አካሂደው ነበር። በከተማው የነበሩት ፕሬዚደንት ሳልቫ ኪር ግን በስብሰባው አልተገኘም። የመንግስታቱ ድርጅት የጸጥታ ምክር ቤት በደቡብ ሱዳን ስላለው ሁኔታ ጥፋተኛ በተባሉት ወገኖች ላይ ማዕቀብ እንደሚጥል፣ ማዕቀቡም የጦር መሳሪያ ማገድን ሊያቅፍ እንደሚችል ቢዝትም እስካሁን ባለው ጊዜ ማዕቀብ ለመጣል የሚያስችል ሕጋዊ መሰረት ብቻ ነው ያስቀመጠው። በቀጣዩ የመጽሔት ክፍለ ጊዜ ዘገባ ደግሞ የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ባወጣው አመታዊ ሪፖርት መሰረት ዓለም በአሁኑ ወቅት እጅግ በከፋ የስደተኞች ቀውስ ውስጥ የምትገኝ ሲሆን የሚሰጠው እርዳታ ግን በአሳዛኝ ደረጃ አነስተኛ ነው። ሰብአዊ ቡድኖች ደግሞ በቀውሱ ላይ የሚወያይ ዓለም አቀፍ የመሪዎች ጉባኤ እንዲጠራ ተማጽኖ አቅርበዋል። ሄንሪ ሪጅዌል ተከታዩን ሰፊ ሪፖርት አድርሶናል። ሰሎሞን ክፍሌ ያቀርባል። ሶሪያዊው ስደተኛ ሳሜ ወንድ ልጁና ባለቤቱ ኢጣሊያ ወደብ ከተማ ካታኒያ ካደረሳቸው የአየርላንድ ባሕር ኃይል ጀርባ ወርደው ወደ ማረፊያቸው ሲሄዱ ለተመለከተ ያነክሳሉ። በጣም መድከማቸው፣ ቆዳቸው በፀሐይ ግለት መለብለቡ፣ በሰውነታቸው ውስጥ የፈሳሽ እጥረት መኖሩ ከገጽታቸው ይነበባል። ልብሶቻቸውን ከያዘ አንድ ሻንጣ በቀር ደግሞ ሌላ ምንም ንብረት የላቸውም። እነርሱና ሌሎች በመቶ ሺዎች የሚቈጠሩ ስደተኞች በዚህ ሳምንት ሕይወታቸው ሊተርፍ የቻለው ሜዲትራንያን ባሕር ላይ ይጓዙበት ከነበረ የፕላስቲክ ጀልባ አስወርዶ ኢጣሊያ ባደረሳቸው የአየርላንድ ባሕር ኃይል እርዳታ ነው። በዚህ ምድር ላይ የሚኖር ሰው ሁሉ የተወለደበትን ሀገር ይወዳል። አሁን በሶሪያ ያለው ሁኔታ ግን ማንኛውንም ፍጡር ለደህንነቱ በመስጋት ጸጥታው ወደ ተረጋጋ ሌላ ሀገር እንዲሰደድ ያስገድደዋል ይህን የሚያደርገው ደግሞ የራሱን ሕይወት ብቻ ለማዳን ሳይሆን ለሚስቱና ለልጆቹም ሲል ነው ነበር ያለው ሶሪያዊው ስደተኛ ሳሜ። ሳሜና ቤተሰቡ በአሁኑ ወቅት ቁጥሩ የትየሌለ የደረሰው የዓለም ስደተኞች አካል ነው። የተባበሩት መንግሥታት ድርጅት እንደሚለው እንደ አውሮፓውያን ዘመን አቆጣጠር በ2014 ዓ ም መጨረሻ ከ60 ሚሊዮን በላይ ሰዎች ቤት ንብረታቸውን ጥለው እንዲሰደዱ ተገደዋል። በዓለማችን ታሪክ ይህን ያህል ከፍተኛ ቁጥር ያለው ሕዝብ ተሰድዶ ሲታይ ለመጀመሪያ ጊዜ ነው። በዚህ የአውሮፓውያኑ ዓመት 2015 ዓ ም ብቻ ማለትም ባለፉት ሰባት ወራት ባልሞላ ጊዜ ውስጥ ከመቶ ሺህ በላይ ፍልሰተኞች የሜዲትራንያን ባሕር አቋርጠው አውሮፓ ገብተዋል። በዚህ አደገኛ ጉዞ ወቅት ወደ ሁለት ሺህ የሚጠጉ ሕይወታቸው ጠፍቷል። ይህ የአውሮፓን ቀውስ የሚያሳየው ገጽታ ደግሞ ሙሉ በሙሉ የተሟላውን አይደለም ይላሉ የዩኤንኤችሲአር ባለሥልጣን አንድሬ ማሄቺች። ዛሬ በዓለማችን ላይ በግልጽ የምናየው የሜዲተራኒያን ባህር እያቋረጡ ያሉትን ፍልሰተኞች ነው። ከዓለም ስደተኞች 86 ከመቶ ያህሉን የሚያስተናግዱት ደግሞ ታዳጊ ሀገሮች መሆናቸውን አንዘንጋ። ለምሳሌ ሶሪያን ብንወስድ ባለፉት አራት ዓመታት ጊዜ ውስጥ ትልቁን የተፈናቃዮች ቁጥር ያስመዘገበች ሀገር ሆናት እናገኛለን። ዛሬ አራት ሚሊዮን የሚደርሱ የሶሪያ ስደተኞች በአጎራባች ሀገሮች ውስጥ ተጠልለዋል። የቅርብ ጊዜውን አሰቃቂ ምስል እንመልከት። በዚህ ሳምንት የሶሪያ ስደተኞች ራሱን እስላማዊ መንግሥት እያለ በሚጠራው ነውጠኛ ቡድንና በኩርድ ኃይሎች መካከል የተካሄደውን ውጊያ በመሸሽ አጥር ሰብረው ቱርክ ግዛት ውስጥ ለመግባት የሞከሩትን የሶሪያ ስደተኞች ሁኔታ ላየን፣ በጣም እጅግ በጣም አሳዛኝ ነው። የሶሪያ ጎረቤቶች የስደተኞቹ ጎርፍ ሀገሮቻቸውን እንዳያጥለቀልቅ ለመግታት ይሞክራሉ ምክንያቱም ከዓለም አቀፍ ማኅበረሰብ ያገኙት እርዳታ እጅግ አነስተኛ በመሆኑ ነው ሲሉ የአምነስቲ ኢንተርናሽናሏ አናሺያ ያስረዳሉ። በሊባኖስ ዛሬ ከአምስቱ ሰዎች አንደኛው ስደተኛ ነው። ከፍተኛውን ቁጥር የሶሪያ ስደተኞች የምታስተናግደው ቱርክ ናት። አንድ ሚሊዮን ሰባት መቶ ሺህ ይደርሳሉ። እንግዲህ በአጭር ጊዜ ውስጥ ይህን ያህል ስደተኛ ከጎረፈ እርዳታውን መጨመር በተገባው ነበር። ነገር ግን አእምሮን በሚረብሽ መልኩ እርዳታው አናሳ ነው። አምነስቲ የአፍሪካውን የስደተኞች ቀውስ የሚገልጸው የተረሳው ችግር ሲል ነው። ከሰሐራ በታች ብቻ ያለውን ብናይ ከሶስት ሚሊዮን በላይ ይሆናሉ። እዚህ ላይ በጣም የሚደንቀው ነገር ደግሞ ብዙ የአፍሪካ ሀገሮች ናቸው የስደተኞች ምንጭ የሆኑት። ስለዚህ ሕዝቦቻቸውን የሚጨቁኑ መንግሥታትና በሰብአዊ መብቶች መረገጥ ሳቢያ የሚሰቃዩ ሕዝቦች በተገላቢጦሽ ራሳቸው እንደገና ስደተኞችን እየተቀበሉ ያስተናግዳሉ። የአምነስቲ ኢንተርናሽናሏ ባለሥልጣን አናሺያ ሲያስረዱ ለስደተኞች ችግር የሚሰጠው ዓለም አቀፍ ምላሽ በቂ ያለመሆኑ ባለፈው ወር በገሃድ የታየው በሺዎች የተቆጠሩ ከሚያንማር የተነሱ የሮሂንግያ ብሔረሰብ አባላት ስደተኞች አንዳማን ባሕር ላይ እርዳታ ሳይደርስላቸው ለሳምንታት ከቀዘፉ በኋላ ነው ብለዋል። ምክንያቱም ማንኛውም ሀገር ሊቀበላቸው ፈቃደኛ ባለመሆኑ እንደነበርም ባለሥልጣኗ ገልጸዋል። አሁን ቆይቶ ነው ኢንዶኔዥያና ማሌዥያ ለስደተኞቹ ጊዜያዊ ጠለላ የሰጧቸው። ዓለማችን አሁን እንደሚታየው ለሰብአዊ ችግር የሚሰጠው ምላሽ ከስደተኞቹ ቁጥር ጋር ሲነጻጸር በቂ ባለመሆኑ አደገኛ ጊዜ ውስጥ እየገባ ነው ሲሉ ያስረዱት ደግሞ የተባበሩት መንግሥታት የስደተኞች ጉዳይ ከፍተኛ ኮሚሽነር አንድሬ ማሄይችች ናቸው። ባለፉት አምስት ዓመታት በዓለማችን የተለያዩ ክፍሎች አስራ አምስት ግጭቶች ተከስተዋል። ስምንቱ በአፍሪካ ብቻ የደረሱ ናቸው። ከእነዚህ ውስጥ የቀሩት ሦስት በመካከለኛው ምስራቅ ማለትም በሶሪያ ኢራቅና የመን ሲሆኑ፣ ሌላው አንዱ በአውሮፓ ዩክሬን ነው። ለዚህ ያልተጠበቀ የህዝቦች መፈናቀል ያልተጠበቀ ግዙፍ ምላሽ ያስፈልጋል። የዩኤንኤችሲአር ባለሥልጣናት አክለውም ብቸኛው የዘላቂ መፍትሄ ተስፋ ፖለቲካዊ ነው ብለዋል አብዛኞቹ እነዚህ ግጭቶች ግን ከጊዜ ወደ ጊዜ እየተፋፋሙና በዚሁ ሳቢያ ሕይወታቸውን ለማትረፍ ተገደው የሚሰደዱ ሰዎች ቁጥር እየጨመረ መምጣት እየታየ መሆኑ ሁሉንም አሳሳቢ ሆኗል ክቡራትና ክቡራን አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የሐሙስ ምሽት ስርጭት ነው። የዜናና ዘገባዎች ክፍለ ጊዜያችን ተጠናቋል። አብራችሁን እስከ አራት ሰዓት እንድታመሹ በድጋሚ እየጋበዝን አሁን በነጻው የስልክ መስመር በ2022059942 የውስጥ መስመር 14 ከተቀበልናቸው የእናንተ አስተያየቶች ለሰዓቱ ጥቂቱን እናሰማ። ካን ዘሟኋላችሁ ስለ ሄኖክ ስለ ምርጫ ኢትዮጵያ ህዶ ያደረገው በትክክል ያስተላለፈው ቃለ መጠይቅ ስታርጉለት የሰማሁት በጣም ነው ደስ ያለኝ። የነበረው ሁኔታ ነው የገለጠው። ሌሎቹን እንደዚህ በትክክለኛ የነበረው ሁኔታ ስላስተላለፈ እዚህ መጥቶ ቃል እስቴዳችሁ ቆርቦ ስለ ነገራችሁ ዚያረስልኝ የወትሮ አድማጫችን ከአሜሪካ አቅናስትሊን ቪዮ አንድ ኢትዮጵያዊ ነኝ ብለው የትግርኛ አክሰንት ያላቸው ሰው የተናገሩትን በመቃወም ነው የኤርትራው አምባሳደር ተቃውሞ የተናገሩት። እውነት ኤርትራ ውስጥ እንግዲህ ጭራቅ አለ ጭራቅ የሆነ አስተዳደር አለ እና ኢትዮጵያ ውስጥ ግን ደህና ነው ለማሰኘት የሚደረገውን ጥረት ኢትዮጵያ ውስጥ ያለው ሁል የሚደረገው በአደባባይ የሚገደለው የሚታሰረው እስር ቤቱ ሁሉ በኦሮሞ ቋንቋ ተቀይሯል እየተባለው የሚነገርለት ሁሉ እንግዲህ ዲፕሎማቲክ ሽፋን ስላገኘ እንዲሁ በፓራላል አሰራር ኢትዮጵያ ውስጥ ያለውን ነገር ለመሸፈን ሲባል ኤርትራ ውስጥ ኤርትራ ውስጥ ጭራቅ እንዳለ አስመስሎ በማሳየት የሚሞከረው ሙከራ ይገነዘቡታሉ። እኒ ሰውዬ ማለት ነው በጣም የሚገርሙ በሚገርም ደረጃ እኔ እንዲያውም በአሁኑ ሰዓት ይመስለኝ ኢትዮጵያ ውስጥ ያለው ግፍ አፍሪካ ውስጥ ካለው በሙሉ በአፍሪካ መንግስታት ከሚፈጸመው ግፍ በሙሉ ተደምሮ አንደኛ የሚወጣ ሆኖ ይሰማኛል። ስለዚህ ይህን መገንዘብ አለባቸው። እንግዲህ ኤርትራ የምዕራቦቹ ጓደኛ አይደለችም። ኢትዮጵያ ውስጥ ኢትዮጵያ ግን የምዕራቦቹ ጓደኛ ስለሆነች ይሸፈንላታል ካሉኝ መልካም፣ አለበለዚያ ግን በቅርብ ጊዜ እንኳ የምናየው በምርጫው ጊዜ እንኳ የተካሄደ ሁኔታ በጣም የሚያስገርምና ህሊናን የሚያናውጥ ነው። ይህም ኢትዮጵያዊ ነኝ ግን አሁን እንደ ኤርትራ ውስጥ ያለው አስተዳደር እንኳ ይሻላል ከኢትዮጵያ ውስጥ ብዬ አፌ ሞልቼ የምናገርበት ጊዜ ደርሷል። አመሰግናለሁ። አስተያየቶቻችሁን የላካችሁልንን አድማጮች እናመሰግናለን። ሌሎቻችሁም እንደዚሁ እንድትልኩልን እንጋብዛለን። ነፃውን የስልክ መስመራችንን በድጋሚ እናስታውሳችሁ። 2022059942 የውስጥ መስመሩ 14 ነው። 24 ሰዓት ክፍት ነው። አስተያየቶቻችሁን ላኩልን። በኢሜይል ነው እኔ የምልከው። ስልክም አልደውል ለምትሉን አድማጮች ደግሞ ሆርን አት ቪኦኤ ኒውስ ዳት ካም ብላችሁ ብትልኩልን ይደርሰናል። አሁን በቀጥታ ወደ ሁለተኛው አጋማሽ ልንሻገር ነው። አብራችሁን ቆዩ። ኳስ ሜዳ የጂጂ ኳስ ሜዳ ቀጣዩን ዘገባ ይጠቁማል። ኳስ አይደለም ታዲያ፣ አትሌቲክስ ነው ጉዳዩ። ዓለም አቀፍና ብሔራዊ የስፖርት ፌዴሬሽኖች በዘርፉ እውቀት ባላቸው ሰዎች መምራት እንዳለባቸው የሁለት ጊዜ የኦሎምፒክ የወርቅ ሜዳሊያ እና የ27 የዓለም ክብረ ወሰኖች ባለቤቱ አቶ አትሌት ኃይሌ ገብረስላሴ ተናገረ። በኢትዮጵያም የስፖርት ፌዴሬሽን የሚመሩት ወይም የሚመሩ ሰዎች የሚመረጡበት ሁኔታ ሊቀየር እንደሚገባ አሳስፈዋል። ለዓለም አቀፍ የአትሌቲክስ ፌዴሬሽኖች ማህበር እየተደረገ ባለው የፕሬዚዳንትነት ፉክክር ከቅርብ ጓደኛው ሰርጌ ቡብካ ይልቅ ብዙም ለማይቀርባቸው ሰባስቲያን ኮ ድጋፉን መስጠቱንም ኃይሌ በምሳሌነት ጠቅሰዋል። እስክንድር ፍሬው ከኃይሌ ገብረስላሴ ጋር ቆየት ዘለቅ ያለ ቃለ ምልስ አድርጓል። እንሆ ሁለት ታዋቂ ስፖርተኞች የዓለም አቀፉ የአትሌቲክስ ፌዴሬሽኖች ማኅበር ቀጣይ ፕሬዝዳንት ለመሆን የምርጫ ዘመቻ ላይ ይገኛሉ። አንደኛው ዕጩ የአሁኑ ምክትል ፕሬዝዳንት ታዋቂው የምርኩዝ ዝላይ ሻምፒዮን ዩክሬናዊው ሰርጌ ቡብካ ናቸው። የቀድሞው የ1500 ሜትር የኦሎምፒክ ሻምፒዮን እንግሊዛዊው ሴባስቲያን ኮ ደግሞ የሰርጌ ቡብካ ተፎካካሪ ሆነው ቀርበዋል። የሁለት ጊዜ የኦሎምፒክ የወርቅ ሜዳሊያና የ27 የዓለም ክብረ ወሰኖች ባለቤት ኃይሌ ገብረስላሴ ድጋፉን ለእንግሊዛዊው ሰባስቲያን ኮ እየሰጠ ይገኛል። ድምፅ መስጠት የሚገባው ድጋፍ መደረግ ያለበት ስፖርቱን በተሻለ መንገድ ለሚያራምዱ ሰዎች ነው ያለው ኃይሌ። እንግሊዛዊውን እጩ የደገፈው የቅርብ ወዳጁን ሰርጌ ቡብካን በመተው ነው። ለስፖርት መሪዎች የሚሰጡ ድምጾች እንደዚህ ብቃትን መሰረት ማድረግ እንዳለባቸውም የራሱን ተሞክሮ በመግለጽ ለቪኦኤ አብራርተዋል። ሁለት ካንዲዴቶች አሉ። አንዱ ሰርጌ ቡብካ ነው። ሁለተኛው ደግሞ ሰባስቲኮ ነው። ለምሳሌ አሁን ይሄ የወዳጅነት የምናምን የምናምን ነገር አይሰራም። ማን ለዚህ ስፖርት ወደፊት ይሰራል፣ ማን ይህንን ስፖርት ያራምደዋል በሚለው እኔ ልንገርና በዚህ ዙሪያ እኔ የምርጫ ዘመቻ ሲደረግ ማለት ነው፣ እኔ ሳባስቲኮ ይመቸኛል። ሳባስቲኮ እችን ስፖርት አንድ ደረጃ ያደርሳል። ለምን ቢባል በስፖርት ውስጥ በሩጫው አልፏል። በአመራር ደግሞ የኦሎምፒክ የ2012 የለንደን ኦሎምፒክን እሱ ነው መርቶ ያንን ያሳለ እንትን ያለው ያደስ የሚል ኦሎምፒክ። ስለዚህ ከጓደኛዬ ከወዳጅ የሰርጌ ቡብካ እሱ ይሻላል ነው አልኩት። ጊዜ ቅርበት አለ ከሌላኛው ተወዳዳሪ ጋር። አዎ፣ በነገራችን ላይ ብዙ ስፖርቶችን አሳልፊያለሁ ከሰርጌ ቡብካ ጋር። ሰርጌ ቡብካ በእኔ ጊዜ የወጣ ብዙ ጊዜ እዚህ ላይ ስለሌ እኔ ማብሬ ስንሮጥ በጣም በጣም እንገናኛለን። እንደውም በተለያዩ ውድድሮች ላይ ባብረን የነበረን ግን እንትናን ያየ እንደሆነ አንድ ሁለቴ ነው። እንደውም እዚህ ለታላቁ ሩጫ ጠርተኑ ነው የመጣው። አንዴ ሊያውም ይመጣል አይመጣም ብለን እና ግን ፋክትን ማስቀመጥ አለበት ስፖርት ነው ፕሊዝ። እኔ አሁንም ደጋግሜ ሰዎችን እያልኩ ያለሁት በአደባባይ ድጋፍህን ለሌላኛው ተወዳዳሪ ሰጥተሃል ማለት ነው። የተገልጿል ወረዲህ ኦፍኮርስ ዓለም ላይ ተበትኗል። ነገራችን ላይ አንዳንዱ ዌብሳይቶች ብትገባ ብዙ ስብሰባዎችን ብዙ እንትኖችን አካሂጃለሁ። በዚህ በሰበስቲኮ ዙሪያ ግን የእኔ ቦት የለኝም። ገብተዋል አይደለ ቅስቀሳ ነገር ታደርጋለህ እሱ ቢሆን ብለህ ትላለህ እንጂ ስለዚህ የተለያዩ ታዋቂ አትሌቶች የተለያየውን ከሁለቱ ተወዳዳሪዎች አንዱን ደግፋችሁ ቅስቀሳ ስታደርጉ ቆይታችኋል ማለት ነው አድርገናል በነገራችን ላይ በዛ እንደውም ዘመቻ ላይ እኔ ብቻ አይደለም ሌሎችም ነበሩ ሌሎችም ነበሩ ስንሰራ የነበረ ሀይሌ ለምሳሌ እንግዲህ በአለም ላይ ያለህ ስም በጣም የገነነ ነው በጣም ተሰሚነት አለ ለሌላ እንግዲህ እጩ ቅስቀሳ ስታደረግ እንደቆየህ ነገርኛል ሀይሌን ምናልባት በእንደዚህ አይነት ቦታዎች ላይ ለሀላፊነት ሲወዳደር ምናይበት ጊዜ ይኖር ይሆን? ስ መቼ ነው ብሎ የሚጠይቁ ሰዎች ሊኖሩ ይችላሉ። ላሚንዲያ ክን ውሰዳቸው አፍሪካዊ ላሚንዲያ ክናቸው ቅርብ ጊዜ ድረስ ዓለም አቀፉን የአትሌቲክስ ፌዴሬሽኖች ማህበር ሲመሩ የቆዩት ሴኔጋላዊ ማለት ነው። እሳቸውን ለመተካት ውድድር እየተደረገ ያለው እና ምናልባት ሌላ አፍሪካዊ ወደዛ ኃላፊነት ሲመጣ ሀይሌ ሊሆን ይችል ይሆን? ያው አሁን አየህ፣ እዚህ ጋር አንድ ጥሩ ጨዋታ ምን አለ መሰለህ፣ እስክንድር የእኛ ሲስተም ለየት ያለ ሲስተም ነው። ለምሳሌ ያህል እኔ ፌዴሬሽን ውስጥ ፕሬዚዳንት ለመሆን ኢትዮጵያ አትሌቲክስ ፌዴሬሽን ሲስተም ውስጥ አይፈቅድልኝም። ለምን? በጣም ጥሩ ጥያቄ ነው። ለምሳሌ ያህል እኛ ጋር የየክልሉ ተወካዮች፣ እኔ ማንን ነው ክልል ወክዬ ነው አሁን እንግዲህ አሁን በዚህ እኔ አሁን እግር ኳሱ ላይ እንደሚደረግ አሁን አየህ። ከዛ በኋላ በየክልሉ ተወካዮች ይመጣሉ። ከዛ ውስጥ ፕሬዚዳንት ጸሐፊ፣ ምክትል ብለ ትመርጣለክ። ያ ፕሬዚዳንትና ምክትል ወዴት ይሄዳል? ወደ ዓለም አቀፍ ይሄዳል። ዓለም አቀፍ ላይ ደግሞ ቁጭ ብሎ ያው የሚደረጉ ነገሮችን ምርጫዎች ይመርጣል። ሌላ ሁለተኛ ነገር ደግሞ ለምሳሌ ያህል እኔ ወረዲ ስም የዛ አለ በእርግጠኝነት ኢትዮጵያ ለምንድን ነው እስከዛሬ ድረስ አንድም ጊዜ አይደብሌፍ ውስጥ የላትም ቦታ? ይህንን ሁሉ ስፖርተኛ እየፈጠረች ኬንያ እኮ አላት፣ ጎረቤታችን አላት። እኛ ኃላፊነት ላይ ያሉ ኬንያውያን አሉ፣ ዛሬ አሉ፣ ኬንያዎች አሉ በአይደብሌፍ ውስጥም በኢንተርናሽናል ኦሎምፒክ ኮሚቴ ውስጥ። እኛ ጋር በኢንተርናሽናል ኦሎምፒክ ኮሚቴ ዳግማዊት አንዴ ተመርጣለች፣ አሁንም አለች እዛ ውስጥ። በአይደብሌፍ እኮ የለንም፣ ምንም ቦታ የለንም። ለምን እንደሆነ ታውቃለህ? ሁሌ አዳዲስ ፊት ነው የሚሄደው። እነዛ ደግሞ ለእጩነትም አያቀርቧቸውም። ለምን አያቀርቧቸው? መስለ ከዚህ በፊት የነበረ ስራ አስኪያጅ ኮሚቴዎቻችን፣ ፕሬዚዳንቶቻችን ምናምን አንዳቸውንም ለምን ማን ነው ይላሉ። ገና መጀመሪያ ሲመጣ አትሌቲክስ ምን ህል አውቋለሁ። ኦኬ እነሱ ሪስፔክት ያደርጋሉ ነምበር ኦፍ ፌዴሬሽኖች ሲመጡ ኢትዮጵያ ብላ ፕሬዚዳንት ነው ብላ የመረጠችውን እንትንትላለ። ለምሳሌ ለእኛ ሀገር ብዙ ስፖርተኞች ከዚህ በፊት ያለፉ ብዙ አትሌቶች አሉ በጣም በርካታ አትሌቶች እነዛም ፊት ብና ው ሙሉዝ መጣ እንዴ ኦኬ። ለዚህ ፖዚሽን ማ ይሄ ኮ በዚህ ቦታ ቢጠቅሙ ነው ምክንያቱም ለምን አንደኛ ፌሱን በፊት ያውቁታል፣ ስፖርቱ ውስጥ ያውቁታል። እንደገና ማስታወቅ አያስፈልግም። ለምን ሰርጌ ቡብካ ፕሬዚዳንት ሆነ? ለምንድ ነው ሰበስቲኮ አሁን ፕሬዚዳንት የሚወዳደሩት ለምን ይመስልሃል? ያውቁታል ስፖርቱን። ሰርጌ ቡብካ ኮ በምርኩዝን ላይ ለዘላለም እዛ የቆየ ነው። ኢቨን ለአሚንዲያ ክምኮ በፊት ተወዳዳሪ ነበሩ። ምክትል ሆኖ ብዙ ሰሩ። ከዛ በኋላ ያኛው ሲሞቱ ወንደዋና ሆኑ። እና እነዚህ ነገሮች ወደፊት የሚታሰብ ከሆነ እኛ ምንልካቸው ሪፕሬዘንታቲቮቻችን እዛ ላይ እንትን እንዲኖራቸው ስራ አስኪያጅ ኮሚቴ እኔ ማቀው ወደ ስድስት ምናምን ስራ አስኪያጅ ኮሚቴ አለ። በእኔ እንትን ዘመን አንዳቸውም አይደብሌፍ ውስጥ ያየኋቸው፣ አሁ ሰበሰባሉ ልክ እንዳልከው ጊዜው ሲደርስ ቮት እየሰጡ ይወጣል። አንዳችንም ሪፕሬዘንታቲቭ የለንም። ይሄ ትንሽ እግር ያማል። ስለዚህ ኢትዮጵያ በአትሌቲክሱ ያላትን ስም ያህል የገነኑ ስም የገነነ ስም ያላቸው አትሌቶች ባለቤት የመሆኗን ያህል አመራሩ ላይ አልተወከለችም፣ የሚገባትን ቦታ እስከዛሬ ሳታገኝ ቆይታለች ነው እያልከኝ ያለው? እስከዛሬ ድረስ ምን የት? እስቲ ንገረኝ ማን እስቲ በአይደብሌፍ ውስጥ በኢንተርናሽናል አትሌት አሶሴሽን ውስጥ እስቲ ከሌ በለኝ። በፉትቦል እና በኦሎምፒክ እኮ አቶ ይድነቃቸው ብቻ ነበሩ። ከዛ በኋላ እኮ የለንም። አቶ ፍቅሩ ኪዳኔ በአማካሪነት ነው። በኮሚቴነት እስቲ የቀረበ እ እኛ አሁን አንዳንዴ ልንገርህ። ና እዚህ ትንንሽ ሀገሮች እንዲህ ድጋፍ ሲያሰባስቡ ሳይ ገርመኛል። አመራሩ ስለመግባት አመራሩ ስለመግባት እንደው እዚያ ሀገር እኮ ባይገርምህ እንኳን ሯጭ ሯጭም እንደው ቁምጣ የቀየረም ሰው አያልፍም በዛ መድረስ አሰራሮቹ ቢቀየሩ የበለጠ ኢትዮጵያውያን ወደ እንደዚህ አይነት ኃላፊነቶች የሚመጡበት ሁኔታ ሊፈጠር ይችላል የሚል እምነት አለ። ለምሳሌ ከኢትዮጵያ እንነሳና ለምሳሌ ምናልባት የአሰራሩ ሰዎች ወደ አመራር የሚመጡበት ሁኔታ እዚህ አትሌቲክስ ፌዴሬሽንም አካባቢ ያለው ቢስተካከል ማለት ነው። እኔ እሱ ነው እኔ ዋና ቁጥር አንድ ብዬ የሚይዘው በአመራር ዙሪያ ያሉ ለምሳሌ ስፖርቱን የሚያውቁ ሰዎች። አሁን ይሄን ስናገር የፖለቲካ ንግግር አይደለም፣ ይሄ ስፖርት ንግግር፣ ስፖርት ብቻ ነው የምንነጋገረው። እናንተ ከስፖርት ስለሆነ ኢትዮጵያን ስፖርት ስፖርት የምናሳድገው ከሆነ በፉትቦሉም በአትሌቲክሱም በሌላውም ስፖርት ስፖርቱን ጋራ ያላቸው ሪሌሽን ሰዎች ከስፖርቱን ስፖርቱን የሚያውቁ መውደድ ሌላ ጉዳይ ነው። መውደድ ሁሉም ያፈቅራል። እኔም ፉትቦልን መመልከት ደስ ይለኛል። ግን ፉትቦል ውስጥ ገብተ አትቀባጥርም። እንዲህ ቢሆን እንዲህ ቢመታው እንዲህ ቢያደርገው ከሌን ዲፌንስ አትልም። አትሌቲክስ ብትጠይቀኝ ግን የምነግርህን እነግርሃለሁ። ስለዚህ ስፖርት ውስጥ የሚያውቁ አድማጮች የእስክንድርና የኃይሌ ወግ አልተቋጨም። ቀጣዩን በሌላ ፕሮግራም እናቀርባለን። ለአሁኑ ግን እንግዳችንን ኃይሌ ገብረስላሴ እናመሰግናለን። እግዜር ይስጥልን። ሳምንታዊው ባህልና ማህበረሰብ ነው። አሁን የሚቀጥለው አንጋፋና እውቅ ተዋናይ አዘጋጅና ጸሐፊ ተውኔት ገጣሚ ተርጓሚና መምህር ነው። ለእድሜ ልክ የጥበብ ስራዎቹና ባበረከተው አስተዋጽኦ በቅርቡ እዚህ ዩናይትድ ስቴትስ በሚገኘው የኢትዮጵያውያን የሽልማት ድርጅት ሲድ ለክብር ሽልማት በቅቷል። ይላል የራዲዮ ባህልና ማህበረሰብ መንደርደሪያ። አሉላ ከበደ እዚሁ አጠገቤ ነው ያለው። ቀሪው ላንተ ልተው አሉላ። አመሰግናለሁ ቆንጂት። መንደርደሪያ ሳይጠቁም ይጠቁም እንዳልቀረው እንግዳችን አንጋፋው ሁለ ገብ ኪነ ጥበብ ሰው፣ ቀደም ብለሽ በዘረዘርሻቸው የተለያዩ ዘርፎች በሙሉ የሚሳተፍ እንዲሁም ደግሞ መምህር ጭምር ነው። ፕሮፌሰር ወይም ተባባሪ ፕሮፌሰር ተስፋ የገሰሰ ነው ወዲህ ወደ ስቱዲያችን ብቅ ያለው በቅርቡ ሲድ ወይም የኢትዮጵያውያን የሽልማት ድርጅት ከተሸላሚዎቹ የዘንድሮ ተሸላሚዎች አንዱ በመሆኑ ነበር። ታዲያ ይበልጡን በስነ ግጥም ትርጉምና በጥቅሉም ስነ ጽሁፍ ዙሪያ በሚመለከቱ ርዕሶች ከአዲሱ ጋር ሰፊ ውይይት አድርገናል። የባህልና ማህበረሰቡን ቀደም ብዬ የጠቆምኳቸውን ስነ ጽሁፍ፣ ስነ ግጥም የሚመለከተው ነው ለዛሬ ያለን። ካለፈው ሳምንት ካቆምበት እንነሳለን። የመርሃም የህይወት የመጠየቅ ቅድም ትፍህት የምትላቸው ነገሮች አንድ ትልቅ ጥያቄ እንድናነሳ ይጋብዛል። ግን ትርጉም ጋር ልምጣና ወደ እንግሊዝኛ የተተረጎመበትም ሆነ ወደ አማርኛ የመጣበትን ስናይ ከቋንቋ ቋንቋ ሲቀባበል በጠቅላላ ሁኔታ ካሰብከው እንደሚባለው በንግግር ወይም በቋንቋ ሽግግር ውስጥ የሚፈለጉ ሀሳቦች ይጠፋሉ ወይም ያን የመጀመሪያውን ቅርጻቸውን ያጣሉ ተብሎ የሚሰጋውን ያህል አልሆነም። በእንግሊዝኛውም ቀደም እንደገለጽከው የኡመር ኻያምን ፍልስፍናውን፣ አስተሳሰቡን፣ ነፃነቱን፣ ስለ ህይወት ያሉትን ምልከታዎች ማሻገር ተችሏል። በአማርኛ ደግሞ እንደገና በሌላ ቋንቋ የተረጎመ ነገር ሁለተኛ ትርጉም በምንለው ደረጃ መምጣት ችለዋል። እስኪ ስለ እሷ አጫውተን። ይሄ የተለመደ አሰራርም ቢሆን ቀላል እንዳልሆነ ይታወቃልና። አዎ አሁን ሼክስፒርን እንውሰድ። በዓለም ላይ ከሁሉም የበለጠ ደራሲ መድረክ ሰው ነው። በጀርመን ሀገር ለምሳሌ ከብሬሽት ቀጥሎ እስከቅርብ ጊዜ ድረስ አንደኛው ተመደራኪ ደራሲ ነው። በሩሲያም እንደዚሁ ነው። በፈረንሳይ ይህን ያህል አይደለም። እነ ሞሊየር፣ ራሲን አሉ። እነሱ ግን ቀጥሎ ሼክስፒር ነው ያለው። ታዲያ ሼክስፒር የድሮው የኤሊዛቤትን ቋንቋው አለ እንግሊዝኛው ያንን ወደ ፈረንሳይኛ ወይም ወደ ጀርመንኛ ወይም ሩሲያኛ የሚተረጉሙት ሰዎች ከትውልድ ወደ ትውልድ ይቀያየራሉ ስለዚህ ምንድነው የሚሉት እንዲያውም በአስር ዓመት አንድ ጊዜ አዳዲስ ትርጉሞች ይወጣሉ ከትውልዱ ጋር የሚሄድ ከአዲሱ ቋንቋ ጋር የሚሄድ አይነት አድርጎ ግን ይህም ቢሆን ስታንዳርድ የሆነው ቋንቋ አለ ስታንዳርድ እንግሊሽ አለ። አማርኛም ስታንዳርድ አማርኛ ለጊዜው በስላንግ ፎርም የሚመጡ ጨርቆስኛ ምን እንደዚህ የሚባል አይነት ነገር ለምሳሌ አለ አራዳ ቋንቋ፣ እሱ ጊዜያዊ ነው። ቢበረታ አንድ አሰርት ቢቆይ ነው። ከዛ በኋላ ሌሎች አዳዲስ ቃላቶች ይዘኩታል። እንደነሱ አድርገው የተርጎም ማለት ሳይሆን በስታንዳርዱ ግን ጠብቆ ያንን በሰዋሱም ደረጃ ይዞ የሚሄድ ትርጉም መኖር አለበት። ቁም ነገረኛ የሆነ ነገር ሲሪየስ እና ወደ አማርኛ በወሰድኩበት ጊዜ ይህንን ስታንዳርድ ይዤ ነው። ግዕዝ ቃላት ተቀር ጥቅም ያለሁ ይህን ያህል ብዙ ግዕዝም ባላውቅ አንዳንድ የግዕዝ ቃላቶችን አስገብቼ ያለው ረድተውኛል። ይሄ ቅድም እንዳልከው ደርዝ ለመስጠት ነው። ትርጉሙ እንግዲህ ደርዝ የሌለ ትርጉም ሊኖር ይችላል እና ስነ ጽሁፍም ደግሞ ትንሽ መሰረት መኖር አለበት ለአንድ ቋንቋ የስነ ጽሁፍ ቤዝ መሰረት ከሌለው እድገት ያለው ነገር የመንጠቀ ነገር ለማሳወቅ ለማምጣት አትችልም። ያስቸግራል። ግዕዝ መንተራሻ አለው። አማርኛ በሱ ላይ ተንተርሶ እመርታ የሚያሳይ ጥሩ ሰዋስው ከግዕዝ ወስዶ የራሱንም ሰዋስው ይዞ መሰረት የጣለ ነው። እነዚህን ካስክ አንድን ክላሲክ ክላሲክ አድርገህ ለመተርጎም ትችላለህ። በነገራችን ላይ ገይተንም ትንሽ ተርጉም ያለው ሌሎችንም እና ዋነኛው ግን ትልቁ ተርጓሚ ጸጋይ ገብረ መድኅን ነው። ከዛ በፊት በሩን የከፈቱት ከበደ ሚካኤል እና ዩልዩስ ቄሳርን በቀለ የተገኙ ናቸው። እነዚህ ሰዎች አሳይተዋል፣ ለጸጋይ በር የከፈቱለት እነሱ ናቸው። እንግዲህ ጸጋይ ደግሞ ይህን ሀምልትን ማክቤስን ከተረጎመ እኔ የማር ሀያምን እንዴት ያቅተኛል? በአሁን ደግሞ ሶኔቶቹን መወድሶቹንም ሞክር ያለው እና ይሄ ነው እንግዲህ ትርጉም በሚባልበት ጊዜ እነዚህ መመዘኛዎችም መኖር አለባቸው። ይህም መንገድ ለሚከተሉ አዲስ ተርጓሚዎች በሚረዳ መልኩ፣ አንድ ጥያቄ ገብቼ ላስከትል። አሁን መሰረቶችን አስቀምጠህልናል። ከአንድ ቋንቋ ወደ ሌላ ቋንቋ ሲተረጎም በቋንቋ የሚተላለፍ መልእክት ብቻ ሳይሆን የራስ ማድረግም አለ ለዛ ቋንቋ የራሱ እስኪመስል ድረስ አሁን ኦመር ሀያምን በምንሰማበት በምናነብበት ጊዜ በዚያ ዘመንና ቦታ የነበረውን ፍልስፍና አስተሳሰቡን፣ ጥልቀቱን፣ ምጥቀቱን ከራሳችን ጋር በምናዛምድ መልኩ ማምጣት ከትርጉም ያለፈ ነገር ነው። መጀመሪያ ያን ጥልቀት መንፈሱን መረዳት ከዛ ደግሞ አገሬው ባህልና ልማድ ሰዎች በቀላሉ በሚረዱት የራሳቸውን እንዲያደርጉት በሚረዳ መልኩ መውረስ፣ የውርስ ትርጉም እንደምንለው ማምጣቱ ላይ። እስኪ ለወጣቶች ፈንጠቅ አሁን በጀመርከው ይሄ የራስ ማድረጉን ነገር እንደው ገፋ አድርገህ ልታብራራው። ለዚህ ምሳሌ እንግዲህ ጸጋዬን በወስድ ይቻላል። እርግጥ ከበደ ሚካኤልን አንዳንድ ስንኞቹን ለመጥቀስ ይቻላል። አንድ ስንኝ ልውሰድ። የጸጋዬ ገብረ መድኅንን ማክቤት ይሄ ቱሞሮ ን ቱሞሮ ን ቱሞሮ የሚለውን መነባንብ ታውቁታላችሁ። ትምህርት ቤት ሳላችሁ አጥንታችሁት አቀላችሁትም ይዛችሁት ሊሆን ይችላል። አሁን ጸጋዬ እንዴት አድርገው ነው የሚተረጉመው ችን የራስ ማድረግ የሚባለውን ነገር እንደ ምሳሌ ልስጥ። ቱሞሮ ን ቱሞሮ ን ቱሞሮ የሚለውን መነባንብ ከመለቱ በፊት መክፈቻ ስንኞች አሉ። ሌዲ ማክቤት መቤት ሆይ ማክቤት ሞታ ሳያረዱት ነው ይህንን ቱሞሮ ን ቱሞሮ የሚለውን መነባንብ የሚጀምረው ከተረዳ በኋላ ማክቤት ሽ ሹድ ሃፍ ዳይድ ሂር አፍተር ዘሉድ ሃፍ ቢን አ ታይም ፎር ሰች ወርድ ብሎ ነው መግቢያውን ቱሞሮ ን ቱሞሮ የሚለው የሚከፍተው። ጸጋዬ ምንድን ነው የሚለው? ሞቷም ረፍቷም ከእንግዲህ በኋላ ነበሪ፣ ጊዜው ሲመቻች ለዋይታና ለአዋይ ው እንግሊዞች አበር ስቴት ልብ ነው። ትንሽ ነገር ናት። ውዳ ቢን ታይም ፎር ሰች ወርድ ነው ያለው እና ያቆማት ሼክስፒር። ጸጋዬ ግን ይህንን ነገር ኢትዮጵያዊኛ ሲያደርገው ጊዜው ሲመቻች ለዋይታና አዋዋይ እኛ ጋር ዋይ ዋይ አለ አዋዋይም ደግሞ ለቅሶ መድረሱ መቀመጡ። እንግዲህ ተመልከት፣ ይሄ ሼክስፒር ውስጥ የለም። አንዲት እንትናት ያለችው ወደ አማርኛው በሚመጣ ጊዜ ይህንን አደረግ መንፈሱን ሳይተው ግን ኢትዮጵያዊኛ አድርጎት። ይሄንን ነው እንግዲህ የሚተረጉሙ ሰዎች ራስ አድርጎ የሚባለው አንድ የራስን ባህል በደንብ አድርጎ ማወቅ፣ የራስን ቋንቋ ጥሩ አድርጎ ማወቅ፣ ሁለተኛ ያንን የሚተረጉመው ወጡን ቋንቋ መጀመሪያውን ቋንቋ ሶርስ ቋንቋውን በደንብ አድርጎ ማወቅ እና ያንን በስሜት ደግሞ አንተ እንደዛ የሼክስፒርን ስሜት መካፈል አለበት። ጸጋ ይህንን ስሜት ለማምጣት ብዙ ላይ አርቲስት መሆን አለበት። ይህንን ይዞ ነው መሰልኮ ማለት እና ይህም ደግሞ ትልቅ ችሎታን ይጠይቃል፣ ትልቅ ኮሚትመንትም ይጠይቃል። እና በሀሳብ ብዙ መቆየት አለበት በአንድ ነገር ላይ እንጂ እንዲሁ ዝም ብለ ተነስተምን ሸጣሸጠው ነገር እንደ ሪፖርቲንግ ላይ ከንጋፋውና እውቁ ተዋናይ አዘጋጅና ጸሐፊ ተውኔት ገጣሚ ተርጓሚና መምህር ተስፋዬ ገሰሰ ጋር የተጀመረው ወግ አልተቋጨም። ሁለገብ የስነ ጥበብ ሰው ነውና፣ ቲያትርና ሲኒማንም ለዛ ባለው ሞቅ ያለውን የመድረክ ስሜት በሚቀስተው ወጉ እናመጣለን። ታዲያ ቀጣዩ ቀድሞ የሚመጣው በራዲዮ መጽሔት ነው። ሰፋ ያለውን ውይይት ከአዲሱ ጋር እናወያየዋለን። ለአሁኑ ግን እንግዳይን ተስፋዬ ገሰሰን ለጊዜው አመሰግናለሁ። እግዜር ይስጥልኝ። አድማጮች ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የመናገር የመሰብሰብና የሃይማኖታዊ እምነት ነፃነትን የሚያካትተው ህጋዊ የሆነ የሰብአዊ መብት ዋስትና እንዲኖር ያስፈልጋል። ይሁንና እንዲህ አይነቱን መብት የሚያስከብር ህጋዊ ተቋም ከሌለ መብቶቹ እውነታ ሊሆን የሚችሉበት ሁኔታ የጠበበ ነው ብለዋል ታም ማሊኖውስኪ፣ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የዲሞክራሲ የስራና የሰብአዊ መብት ጉዳዮች ረዳት ሚኒስትር። በብዙ የአፍሪካ ሀገሮች ለፍትህ የሚኖረው ተደራሽነት በብዙ ምክንያቶች ይሰናከላል። የፍርድ ቤቶችና የህግ ባለስልጣኖች እጥረት፣ የህግ ተቋሞቹ ማህበረሰቦቹ ከሚኖሩባቸው አካባቢ የራቁ በመሆናቸው ስለ ህጋዊ ሂደት ብዙም እውቀት ባለመኖሩና በፍርድ ስርዓቱ ላይ እምነት እንዳይኖር በሚያደርገው ሙስና ምክንያት የፍትህ ተደራሽነት ይሰናከላል። ለምሳሌ ማሊን ብንወስድ 15 ሚሊዮን ለሚሆነው ህዝብ 300 የህግ ባለሙያዎች ብቻ ናቸው ያሉት። አብዛኞቹ የሚኖሩትም በመዲናይቱ ባማኮ ነው። ስለሆነም ከክፍያ ነጻ የሆነ የጠበቃ አገልግሎት የማግኘት ህግ ቢኖርም ከመዲናይቱ ርቀው በድህነት የሚኖሩት ሰዎች ብዙም ሊጠቀሙበት አይችሉም። ዩናይትድ ስቴትስ የአፍሪቃ የፍትህና የተንቀሳቃሽ ፍርድ ቤቶች ማዕከልን የምትደግፈውም ለዚህ ነው። የዓለም መተሳሰር በቀላሉ በማይደረስባቸው ቦታዎች በድህነት የሚኖሩት ሰዎችም ስለ መብታቸው እንዲረዱ ያደርጋል። ለምሳሌ አንዲት በኮንጎ ዲሞክራሲያዊት ሪፑብሊክ የምትኖር የሶስት ልጆች እናት ባለቤቷ ከሞተ በኋላ አማቾቿ እስከነ ልጆቿ ከቤት አባረሯት። ሴትየዋ ህጋዊ እርዳታ ወደሚገኝበት ቦታ ሄዳ፣ ሴቶችና ወንዶች በእኩል አይን እንዲታዩ በሚፈቅደው ህግ መሰረት እሷና ሴቶች ልጆቿ ወደ ቤታቸው ለመመለስ ችለዋል። ለፍትህ ተደራሽነት ማግኘት ማለት ለፍርድ ቤቶች ተደራሽነት ተገኘ ማለት ሳይሆን፣ ይላሉ ረዳት ሚኒስትር መሪኖውስኪ መረጃ ለማግኘትና ለህዝብ የሚቆረቆር መንግስት ላቀረበው አገልግሎት ተደራሽነት ማግኘት ማለት ነው። የህዝብን ብሶት የሚያዳምጡ መንግስታት ደግሞ ነፃ በሆነ ሂደት በህዝብ የተመረጡትና በስልጣን ለመቆየት የተደነገገውን የጊዜ ገደብ የሚያከብሩት ናቸው ብለዋል የዩናይትድ ስቴትሱ ባለስልጣን ዩናይትድ ስቴትስ በዜጎቻቸው ላይ የሚያተኩርና ለህዝባቸው የሚጥሩ ባጣ በነጣ ድህነት ላይ የሚኖሩትን ኑሮ ለማሻሻል የሚሰሩ አስተዳደሮችንና የፍትህ ስርዓቶችን ለማየት ትፈልጋለች። የተረጋጋ ሰላማዊ፣ የበለጸገና ፍትሐዊ ማህበረሰብ እንዲኖር ከተፈለገ የሚያስፈልገው ይህ ነው በማለት የዕለት ርዕሰ አንቀጽ ትችቱን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ክብራትና ኩራን ጥቂት ደቂቃዎች ይቀሩናል። ለዛሬ ልንሰናበት እስኪ ከናንተ ያገኘናቸውን ሌሎች ተጨማሪ አስተያየቶች እናቅርብ። ቪኦኤ ብለውኔ ከካናዳ ቆንጅት አሉላ፣ ጁን አስራ አራት ባለፈው እሑድ ማለት ነው። የግንቦት የኢትዮጵያ ምርጫን በሚመል በማስመልከት ሄኖክን ስጠይቁት ነበር ሰምቻለሁ። ሄኖክ የጋዜጠኝነት ምግባር ስነ ምግባር አክብሮ የግሉ ስሜት ወይም አስተያየት ሳይጨምር ነጻ በሆነ ሁኔታ ያየውን አካል ተገኝቶ የሰማውን ህዝቡን ጠይቀ ያገኘውን መልስ እንዳለ ነው ሪፖርት ያደረገው። ሊመሰገን ይገባዋል። ልትኮርበት ይገባችኋል። ሄኖክ በዚህ ይቀጥል፣ ጥሩ ስራ ነው። ቀደም ሲልም ምስክርነት፣ የምርጫው ምስክር መሆን የሚችሉት የአፍሪካ ህብረት ታዛዊ ቡድንና ይህ አሜሪካ ድምፅ አራቱ ጋዜጠኞች በአካል የተገኙት ብያለሁ። አሁንም ይኸው ነው። ውጭ ሆነው የሚናገሩት የሚያወሩት ማንም የማንም ምስክርነት ሊጠና አይችልም። አለማየው ባላለሁኝ እንደምናላችው የኔ ሄኖክ ያደረገውን ቃለ ምልልስ ይመለከታል። በአጠቃላይ ነካነካ አድርገው ያለፍ መሆኑን ነው የምገነዘበው እንጂ በትክክለኛ መንገድ ሀቁን ሰንተርስህ በሙሉ መልኩ ያቀረብከው አልመሰለኝም። ግምቴ የምንነበረ በራስህን ኖሃው ካለው ኢንቨስቲጌቲቭ ሪፖርት አትሊስት እዛ በነበርክበት ጊዜ የታዘብከውን ያየውን ነገር በጥሩ ሁኔታ ታቀርበዋለህ የሚል ግምት ነበረ። ግን ፈረንጆች እንደሚሉት ቢቲንግ አራውንድ ቡሽ እንደሚሉት እንደዚህ አይነት ነገር ነው የሆነብኝ። በአብዛኛው ያቀረብከው ማለት ነው። ባደረግከው ቃል ምልጅ በጣም የገረመኝ የሚያምኑበትን ለመናገር ወደ ኋላ የሚለው ነገር ነው። ለመሆኑ የመናገር ነጻነቱ አለ ወይ? እንደምታውቀው ወደ ከፍተኛ ተቋሞች በሚሄዱበት ጊዜ ምንድን ነው የሚሆነው? ፎርም ፎርም እንዲሞሉ ይደረጋል። እና ያ ፎርም ያ ፎርም ምንድን ነው እነሱን እጅ ከወርች ለማሰር የሚደረግ ነገር ነው። መብት እንደሌላቸው ነው። የመናገር መብት፣ የመተቸት መብት እንዳይኖራቸው ነው። ሲንግ የሚያደርጉት ምንድን ነው ያለውን አገዛዝ እንዲያመሰግኑ፣ ያለውን አገዛዝ በጥሩ መልኩ እንዲያቀርቡ ለማድረግ ነው። ምክንያቱም ከወጡ በኋላ ስራ ለማግኘት እህል ቀምሶ ለማደርም እንዲችሉ በእነሱን መደገፍ መቻል አለባቸው እንጂ ያለውን ሕሊናው የሚፈቅደውን በትክክለኛ መንገድ የሚያውቀውን ነገር ይናገራል ማለት አደለም። እና ተገደው አይመስለኝ የሚያልከው ደግሞ ፈጽሞ የማይዋጥ ነገር ነው። አስተያየቶቻችሁን የላካችሁትን አድማጮች እጅጉን አድርገን እናመሰግናለን። ቁጥሩ የስልክ ቁጥር ማለት ነው፣ 2022059942 የውስጥ መስመሩ 14 ነው። ሌሎቻችሁም እንደዚሁ አስተያየቶቻችሁን እንድትልኩ እንጋብዛለን። ጥቂት ደቂቃዎች አሉን። አሉላ ልክ ነው ቆንጂት። በቀሩት ጥቂት ደቂቃዎች ታዲያ ቀደም ብለንም ሰዓት ስላልተገኘ አላጫወትንም እና አድማጮቻችን ከዚህ ሁሉ ዘገባዎችና ቅንብሮች በኋላ ዘናቢሉሳ ጸሀዬ ነው። we ፀሐይ ዮሐንስ ቆየት ባለው ዜማው ነበር ያዝናና። ፀሐይ እናመሰግናለን። አድማጮች፣ የማጠቃለያ ዜናዎች ናቸው። በሰሜን ምስራቅ የዩናይትድ ስቴትስ ክፍለ ሀገር በደቡብ ካሮላይና ቻርልስተን ከተማ በሚገኝ ቤተ ክርስቲያን ውስጥ ትናንት ማታ አንድ ጠመንጃ ያነገበ ሰው በከፈተው ተኩስ ዘጠኝ ሰዎች ሲሞቱ ሌሎች ሰባት ቆስለዋል። ዛሬ ረፋዱ ላይ አጥቂው በቁጥጥር ስር እንደዋለ ተነግሯል። ሶማሊያ ውስጥ ሽብርተኛው አልሸባብ የሮመዳን ጾም በተጀመረበት በዛሬው ዕለት ባደረሳቸው ሁለት ጥቃቶች ቢያንስ አስራ አራት ሰዎችን መግደሉ ተሰማ። የኬንያው ፕሬዝደንት ኡሁሩ ኬንያታ ደግሞ ከጸጥታ ባለስልጣኖቻቸው ጋር ስብሰባ አድርገው በዚህ በሮመዳን ወር ውስጥ የጸጥታ ጥበቃው አደረጃጀት ላይ መወያየታቸው ታውቋል። በዚህ ሳምንት በዋና ከተማዋ በንጃሚና በደረሱ አጥፍቶ ጠፊ የቦምብ ጥቃቶች ቢያንስ 33 ሰዎች የተገደሉባት ቻድ በአጸፋው በአጎራባች ናይጄሪያ በቦኮ ሀራም ላይ የአየር ጥቃት አካሂዳለች። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት በዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና ቆንጂት ታየንን ከአቀናባሪያችን ከቴሌላይን ባክ ና ከተተኪው የስርጭት መሐንዲስ እንዲሁም ከዋና አዘጋጇ ከትዝታ በላቸው ከሌሎችም ባልደረቦቻችን ጋር በመሆን በዚሁ እንሰናበታችኋለን። ነገ አርብ ከምሽቱ አንድ ሰዓት ላይ በልዩ ዝግጅት ከምሽቱ ሶስት ሰዓት ላይ በመደበኛው እንገናኛለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። Yo man.